የባለ ብዙ ቀለም ሃሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። የጋቢና ቪኦኤ የእሁድ ምሽት ጥር ስምንት 2014 ዓ ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። በዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ለእናንተ ይሆናሉ ያልናቸውን መራርጠን ይዘንላችኋል። መርሃ ግብሩን በመምራት የደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ የምናመሽ ይሆናል። ቀጣዮቹን ሰላሳ ደቂቃዎች አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ሳምንት ከተደመጠውና ቀዳሚ ያደረግነው ዘገባችን ቴክኖሎጂ ላይ ያተኩራል። የሀገራትና የሕዝቦች ሕልውና በቴክኖሎጂ ላይ በተመሰረተበት በአሁኑ ዘመን ኢትዮጵያም የቴክኖሎጂ መስክ ጅማሬዋን ለማስፋፋት ጥረት እያደረገች ትገኛለች። የዚህ ጥረት አንድ ክፍል ያደረገችው ደግሞ በተለያዩ የዓለም ክፍል የሚኖሩ ትውልድ ኢትዮጵያውያን የፈጠራ ስራዎቻቸውንና ተራማጅ ሀሳባቸውን በሀገራቸው እንዲተገብሩ ማበረታታትን ነው። ይህንን ለማጠናከር ያሰበ ዝግጅት ከሰሞኑ በአዲስ አበባ ይደረጋል ተብሎም ይጠበቃል። ዲያስፖራ ቴክ ሆም ካሚንግ የተሰኘው ዝግጅት ጠንሳሾች ከሆኑት መካከል አንዱ የሆኑት በርናርድ ላውሬንዲዮን ሀብታሙ ስዩም አነጋግሯቸዋል። አቶ በርናርድ የስራና ክህሎት ሚኒስቴር ሚኒስትር ደኤታ ከፍተኛ አማካሪ ናቸው። ከሀብታሙ ስዩም ጋር የነበራቸው ቆይታ አስቀድመው ለምን መድረኩን ማዘጋጀት እንዳስፈለገ ከሚያብራሩበት ይጀምራል። መልካም ሰው። ከዚህ በፊት በኢትዮጵያን ዚን ቴክ በተከታታይ በ2019 እና ጃንዋሪ 2019 እና ጃንዋሪ 2020 ያው 21 ላይ ኮቪድ ስለነበረ ዝግጅት አላዘጋጀንም። ግን በነዛ ተከታታይ አመታቶች ዝግጅት አዘጋጅተን ነበር። ያው ዲያስፖራዎች ሲመለሱ ስፔሻሊ ቴክ ላይ የተሰማሩት ዲያስፖራዎች ምን ምን ላይ መሳተፍ እንዲችሉ የሚያስረዳ እና የኔትወርኪንግ ዝግጅት አዘጋጋጅተን ነበር። ያው በዛ ሰት ዝግጅቱም ያው ብዙም ሰው ስለማይመለስ አንድ ቢሊዮን ስለሆነ የማይመለሰው ከውጭ ሀገር አነስተኛ ኢቨንቶች ነበሩ። የመቶ መቶ ሀምሳ ሰው ነበሩ። ግን ያው የዚህ አመት ትንሽ ለየት የሚያደርገው ያው እኛ የምንጠብቀው በሺዎች በቴክ ላይ የተሰማሩ ሰዎች ወደዚህ ሀገር እንደሚመለሱ ነው እና ለነሱ ምን ምን ላይ መሳተፍ እንደሚችሉ የሚያስረዳ ኢቨንት ይሆናል ማለት ነው። ከዛም አልፎ ደግሞ የትውውቅ መድረክ ይሆናል። አክቹሊ ዋናው ፋይዳ የዚህ ኢቨንት እውነት ለመናገር ኢንፎርሜሽን ብቻ ሼር ለመደራረግ ብቻ ሳይሆን ሰው እንዲተዋወቅ ቢኮዝ ሰው ሲተዋወቅ ነው አይደል? ኢንቨስት የሚያደርገው ወይንም የራሱን ስኪልስ ሼር የሚያደርገው እና የትውውቅ እና ኔትወርኪንግ መድረክ ይሆናል። በዚህ ዝግጅት ላይ የሚጠበቁት ውጤቶች ምንድን ናቸው? በኢትዮጵያ መንግስት በኩልስ፣ በተለይ በቴክኖሎጂው መስክ ውስጥ የተሰማሩ የዲያስፖራ ማህበረሰብ አባላትን ለማበረታታት ወይም ሀሳባቸውን ሙሉ በሙሉ ወደ ኢትዮጵያና ኢትዮጵያን ወደሚመለከቱ የፈጠራ ስራዎች እንዲያደርጉ ለማገዝ ምን አይነት ዝግጅቶች ተደርገዋል? መልካም፣ እሱ መጀመሪያ ሀሳቡ የመጣው ከእኛ ከሎራንዶ እና አሶሺዬትስ ነው እና መጀመሪያ እኛ ዲሴምበር ላይ አንዳንድ የኢንኩቤተርስ ያው ኢንኩቤተር ማለት የስታርታፖችን የሚያበረታታ ድርጅት ማለት ነው። ሶስት አራት ኢንኩቤተርን ኮንታክት አድርገን ነበር እና በዛ ሰዓት ላይ ያው አንድ ዝግጅት እንደምናዘጋጅ እና እነሱን የሚመለምሏቸው እና የሚያበረታታቸው ስታርታፖችን እዛ ዝግጅት ላይ እዛ መድረክ ላይ እንዲያቀርቡልን ብለን አንዳንድ ቅድመ ዝግጅት እና ቅድመ ሚቲንጎች አድርገን ነበር። ከዛ በኋላ ደግሞ ያው እንቆባ ቱር ብለን የሰየም ነው ወደ ፓሪስ ሄደን ወደ ሳን ፍራንሲስኮ እና ሎስ አንጀሌስ ሄደን የንቅናቄ እና የዲያስፖራውን ኢንፎርሜሽን ሼር ለማድረግ እና በአካል ወደ ሀገር ቤት ሲመለሱ ወይንም ደግሞ በቪርቹዋሊ የሚሳተፉባቸው አክቲቪቲዎችን ለነሱ ለማስረዳት አዘጋጅተን ነበር። ያው እንቆባ ቱር የተዘጋጀው በዲሴምበር ነበረ እና ያው ከዛ ስንመለስ ደግሞ የወሰን ነው ይብን በሂደት ማለት ነው። ይህን ዝግጅት ሁሉንም አካታች እንዲሆን ፈልገን ስራና ክህሎት ሚኒስቴር ጋር ሆነን ይህን ዝግጅት እንድናዘጋጅ ከዛም አልፎ ደግሞ ከሌላም ድርጅቶች እነሱም የተሳተፉ ስፖንሰር እያደረጉ አንዳንድ ቁሳቁሶች አንዳንድ ሰርቪሶች እያቀረቡ አንድ ላይ ዝግጅቱን እንድናዘጋጅ ተደርጎ ያው አሁን ያለበት ሁኔታ ብዙ ሰው የተሳተፈበት እና ቅድመ ዝግጅት ላይ የተሳተፈበት አካላቶች እንዳሉ ነው እና እንደነ ኤንኤምሲዋይ፣ እንደነ ዜሌማል፣ እንደነ ዛይራይድ የቴክኖሎጂ እና የሌላም በኮሚኒኬሽን ወይም በአውትሶርሲንግ የተሰማሩ ድርጅቶች ናቸው እና ቅድም እንዳልኩት ከፐብሊክ ሴክተር ጋራ አንድ ላይ ሆነን ይህን ትልቅ ዝግጅት ለማዘጋጀት ተዘጋጅተናል። የዚህ ዝግጅት ተስፋው ምንድን ነው? ቅድም እንዳልኩት ነው። አንድ ከውጭ ሀገር የሚመጣ ዲያስፖራ ኢቨን እዚህ ያለ አዲስ አበባ ወይም ኢትዮጵያ ያለ ኦልሬዲ ያለ በቴክ ወይም በአንትርፕረነርሺፕ ላይ የተሰማራ ግለሰብ እዚህ ሀገር ያለውን እንቅስቃሴ በደንብ እንዲረዳው ፍላጎታችን። ከዛም አልፎ ደግሞ አንዴ ኢንፎርሜሽን ከተቀበለ አንድ ግለሰብ ምን ምን ላይ መሳተፍ እንደሚችል ግልጽ እንዲሆንለት ምን ምን ላይ ነው ደግሞ እ የምንፈልገው እንዲሳተፍ ምናልባት በኢንቨስትመንት ያው እንደሚታወቀው እነዚህ ስታርታፖች እነዚህ አንትርፕረነርሶች ብዙ ጊዜ የሚቸገሩት የፋይናንስ አቅርቦት ላይ በጣም ነው የሚቸገሩት። እና አንዳንድ እነዚህ ዳያስፖራዎች ወይም እዚህ ሀገር ያሉ ኢንቨስተሮች እነሱ ላይ ኢንቨስት እንዲያደርጉ፣ ሁለተኛ ደግሞ በኮቺንግ እነዚህ ግለሰቦች ብዙ ጊዜ ብዙ ኤክስፔሪንስ ያካት ያላቸው ግለሰቦች ናቸው እና እነዚህን ኤክስፔሪንሶች ሼር ካያደረጉ ትልቅ ራሱን የቻለ ፋይዳ ነው እና እነዚህ ናቸው እና ከዛም አልፎ ቅድም ነው ያልኩት የመተዋወቁ እንትን በጣም ኢምፖርታንት ነው። ከሰው ሰው ሲተዋወቅ ነው ምናልባት ዛሬ አይወስንም፣ ግን ከስድስት ወር ከአንድ አመት በኋላ ይወስናል። እነዚህ ነገሮች እንደዚህ ያሉ ዝግጅቶች የተለያዩ ሰዎችን በማገናኘት እርስ በርስ በማስተዋወቅ ረገድ ትልቅ ሚና እንዳላቸው ይታወቃል። ነገር ግን እነዚህ ዝግጅቶች ካበቁ በኋላ የእነዚህ ሰዎች አብሮ የመስራት ሁኔታ ላይ አንዳንድ ጊዜ ድክመቶች እንዳሉ ይነገራል። በዚህ ዝግጅት ላይ የሚቀርቡ እነዚህ ሀሳቦች እንዲሁ አየር ላይ እንዳይቀሩ ለሀገርና ለማህበረሰብ እንዲጠቅሙ የሚደረግበትን አሰራር ለመተግበርስ ምን ያህል ዝግጁ ናቸው? ምን ምንስ ልታደርጉ አስባችኋል? ይህ በጣም ጥሩ ጥያቄ ነው ጥያቄ ነው። ቢከቱ እንዳልከው ብዙ ጊዜ ዝግጅቶች ይዘጋጁ እና ከዛ በኋላ ያለው ክትታ በዛ ልክ ሞስትሊ የግል ሴክተሩን ያሳተፈ ነው። እና ማን ነው የሚተዋወቀው እዛ መድረክ ላይ የግል ዘርፉ ግል ዘርፉ ከግል ዘርፉ ጋር እና እነዚህ ሰዎች ሲተዋወቁ በእኛ እምነት ሞር ዘላቂነት ይኖረዋል፣ ማለት ነው። ቅድም እንዳልኩት ነው፣ አንድ ሰው የስታርታፕን የአንትረፕረነሩን ቻለንጅ ሲረዳው ያለውን ፕሮብሌም ሶልቭ የሚያደርገው ሲረዳው ነው። ከነዚህ ሰዎች ጋር ኮላቦሬት ማድረግ የሚፈልጉት እና ይሄ ትውውቅ በጣም ቀላል እንትን አይደለም እና ግን ከዛ በኋላስ ያለው ምንድን ነው? ስፔሻሊ ደግሞ ወደዚህ ሀገር በአካል መምጣት ያልቻሉ ሰዎች እንዴት ነው ኢንጌጅ የሚያደርጉት የሚለውን ደግሞ እዛ ላይ አንዳንድ እንትኖችን አዘጋጅተናል። አሁን ለምሳሌ ከአይኮግላብዝ ወነን አይኮግላብዝ እንግዲህ እዚህ ሀገር ላይ የአውትሶርሲንግ የአርቲፊሻል ኢንቴሊጀንስ እና የሌላም እንደዚህ የሶፍትዌር ዲቨሎፕመንት ከብዙ ዓመት በፊት ከአት ሊስት ስምንት ዓመት በፊት የተቋቋመ ድርጅት ነው። እና ብዙ ነገር እንደሚሰሩ ነው እስካሁን ኢቭን በሚዲያ ላይ ሰውም ሰምታችሁ ይሆናል። እና እነሱ አንድ ፕላትፎርም እያዘጋጁ ነው፣ የኮችንግ ፕላትፎርም ወይም የመተዋወቅ መድረክ። ስለዚህ ከዚህ በኋላ እነዚህ ሰዎች እዛ መድረክ ላይ የሚቀርቡ አንትርፕነርሶች፣ ስታርታፖች ፕላትፎርም ላይ ይገኛሉ ማለት ነው ከነ ኢንፎርሜሽን ናቸው ግን እነሱ ራሳቸው ናቸው እነዚህን ኢንፎርሜሽኑን መልቀቅና ሼር ማድረግ አለባቸው። እነሱ ሼር ካላደርጉ ያው አይታወቅላቸውም ማለት ነው። ይሄ ትስስር ወደፊት ዘላቂነት እንዲኖረው ይሄ ፕላትፎርም ይረደናል ማለት ነው። ሁለተኛ ደግሞ ይሄ ኢቨንት የመጀመሪያና የመጨረሻው እንዲሆን አንፈልግም። ስለዚህ ከዚህም በኋላ ያሰብናቸው ኢቨንቶች አሉ። እዛም ላይ ሰው በተከታታይ እንዲገናኝ የማድረግ እድል ይኖረዋል። እጅግ በጣም አመሰግናለሁ። አቶ በርናርድ ላውሬ እንዲሁ የስራና ክህሎት ሚኒስቴር ከፍተኛ አማካሪ ነት በተለይ ቴክኖሎጂን በተመለከቱ የማማከር ስራዎች የሚታወቃሉ የዲያስፖራውን የቴክኖሎጂ ማህበረሰብ ለማቀራረብ ስለታለመውና በቅርቡ አዲስ አበባ ላይ ስለሚካሄደው አንድ ዝግጅት ጠቅለል ያለ ማብራሪያ ስለሰጡኝ በእጅጉ ነው አመሰግነው። መልካም ምሽት ይሁን ልሁት። በጣም አመሰግናለሁ። ሌላው በዚህ ሳምንት ውስጥ የተከሰተው ክስተት ደግሞ የኬንያውያን ኬኤፍሲ የተሰኘው ተቋም ላይ ተቃውሞ ማሰማትን ይመለከታል። ፈጣን ምግቦችን በመሸጡ የሚታወቀው ግዙፉ ኬኤፍሲ የተሰኘው ድርጅት በበርካቶች ዘንድ ተወዳጅ የሆነውን የድንች ጥብስ ለመስራት የድንች እጥረት እንዳጋጠመው ማስተዋወቁን ተከትሎ ኬንያውያን የድርጅቱ ምርት ላለመግዛት አድማ ጠርተዋል። ኬኤፍሲ ባወጣው መግለጫ የድንች እጥረቱ ያጋጠመው በኮሮና ቫይረስ ወረርሽኝ ምክንያት አቅርቦት ላይ የመዘግየት ችግር በመፈጠሩ መሆኑን ቢያስታውቅም በሀገሪቱ ውስጥ የተመረቱ ድንቾችን አለመጠቀሙ ኬንያኖችን አስቆጥቷል። የሙቡንጋኒን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። ድንች ኬንያኖች በከፍተኛ መጠን ከሚመገቡት ምግብ ሁለተኛውን ደረጃ ይይዛል። ሆኖም ፈጣን ምግቦችን በመሸጥ የሚታወቀው እና በኬንያ ከአስር ዓመት በላይ ሲሰራ የቆየው ኬኤፍሲ ድርጅት ግን የኬንያ ገበሬዎች የሚያመርቷቸው ድንቾች የጥራት ደረጃቸውን የጠበቁ አይደሉም በማለት ድንቾቹን ከሀገር ውስጥ ገበያ እንደማይገዛ ማሳወቁ በርካታ ኬንያውያንን አስቆጥቷል። በርካቶችም ቅሬታቸውን በማህበራዊ ሚዲያዎች ላይ እየገለጹ ሲሆን የኬኤፍሲ ምርቶችን አትጠቀሙ በሚል የተጀመረው ዘመቻ በትዊተር ላይ በአንደኛ ደረጃ መነጋገሪያ ርዕስ ሆኗል። ይህን አስመልክቶ የቪኦኤ ጋዜጠኛ ሙቪንጋኒ ያነጋገራቸው ቱክላሜ የተሰኘ የእርሻ አመራር ድርጅት ኃላፊ የሆኑት ኬቨን ካማው በኬንያ ምንም አይነት የድንች ምርት እጥረት ሳይኖር ከፍሲ ከሀገር ውስጥ ገበሬዎች አለመግዛቱ ችግር መኖሩን ያሳያል ብለዋል። ትልቁ ችግር ገበሬዎቻችን የሚያመርቱት ድንች በገበያ ስርዓት ውስጥ ተቀባይነት ማጣቱ ነው። ይህንን ማየት በጣም ይጎዳል። ምክንያቱም ድርጅቱ ሊገዛውና ሊጠቀምበት የሚችለው በቂ ድንች በሀገራችን አለ። ኬኤፍሲ የሚጠቀምባቸውን ምርቶች ከግብፅና ከኔዘርላንድ እንደሚያስመጣ የሚናገሩት የእርሻ አመራር ድርጅት ኃላፊው፣ የሀገር ውስጥ ድንች ምርት የጥራት ደረጃው ዝቅተኛ ከሆነ ኬኤፍሲ በኬንያ በቆየበት ጊዜ የምርት ጥራቱ እንዲሻሻል ሊያግዝ ይገባ ነበር ይላሉ። በኬንያ የሚመረተው ድንች ጥራት በሚፈለገው ደረጃ ላይ ካልሆነ ገበሬዎቻችንን በማሰልጠን በሚፈለገው ከፍተኛ ደረጃ ማምረት እንዲችሉ ማድረግ ይቻል ነበረ። ኬኤፍሲ በኬንያ ውስጥ ውጤታማ መሆን የቻለው ሰው በፊልምና በመሳሰሉት ሲያየው ስለኖረና እንደ እድገት ምልክት የሚቆጥረው ድርጅት ስለሆነ ነው። ስለዚህ ቢያንስ የገበሬዎቻችንን አቅም በመገንባትና ጥራት ያለው ምርት እንዲያመርቱ በማድረግ ውጤታማ ያደረገውን ማህበረሰብ መርዳት ይችል ነበረ። ኬንያኖች ቅሬታቸውን ወደ ማህበረሰብ ሚዲያ ከወሰዱና ህብረተሰቡ የኬኤፍሲ ምግቦችን እንዳይጠቀም ዘመቻ ከጀመሩ በኋላ ግን ኬኤፍሲ የሀገር ውስጥ ምርት አቅራቢዎችን መጠቀም እንደሚጀምር ቃል ገብቷል። ካማው ይህ ውጤት የተገኘው ባለፈው አንድ ሳምንት ውስጥ በማህበራዊ ሚዲያ ኃይል ኬኤፍሲ ላይ የደረሰው ጉዳት ከፍተኛ በመሆኑ ነው ይላሉ። ከሁሉም በላይ ደስ የሚለኝ የኬኤፍሲ አመራሮች ከኔ ጋር ብቻ ሳይሆን ከኬንያ ህዝብ ጋር ቁጭ ብለው ቢነጋገሩ ነው። ምክንያቱም በጉዳዩ ላይ መነጋገርና መላ ማምጣት አለመቻላችን በራሱ ጥሩ አይመስልም። ድርጅቱን እንወደዋለን ግን በዝምታ መግለጫ ማውጣታቸው ብቻ ለገጽታቸው ጥሩ አይሆንም። በኬንያ በርካታ ፈጣን ምግቦችን የሚሸጡ ድርጅቶች ቢኖሩም ከማው እንደሚሉት ከሁሉም ተወዳጅ የሆነውና በተለይ በወጣት ኬንያውያን የሚዘወተረው ላለፉት አስር ዓመታት በኬንያ አገልግሎት ሲሰጥ የቆየው ኬ ኤፍ ሲ ነው። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ኬንያውያን ታዲያ በኬኤፍሲ የስጋና የበርገር እንዲሁም የዶሮ ምግቦች ላይ አድማ ሲመቱ ሌሎች አማራጭን ይዘው የመጡ ሙሉ ለሙሉ የአትክልት ምርቶችን መመገብ ለጤና ይጠቅማል የሚሉ አማራጮችም ከፊታቸው ቀርበውላቸዋል። የስዋሄሊ ክፍል ዘጋቢያችን ሁባህ አብዲያ ያሰናዳውን ዘገባ ቀጥ እያቀርበላቸዋለሁ። ጆይስ ንጆርጌ በናይሮቢ በሚገኘው በዚህ ሶል ቬጂቴሪያን ሬስቶራንት በተሰኘው ምግብ ቤት ውስጥ ደንበኛ ናቸው። የእንስሳት ተዋጽዎችን መመገብ ሙሉ ለሙሉ ከማቆሚ በፊት፣ ምክንያቱም በማላቀው መልኩ በብዛት እታመም ነበር። አንድ ቀን ታዲያ ምናልባት የምመገበው ምግብ ችግር ይኖርበት ይሆን ብዬ ማሰብ ጀመርኩ። ከዛም አንድ የማውቀው ሰው ቬጋኒዝም ከተሰኘውና ሙሉ ለሙሉ የእንስሳት ተዋጽኦን አቁሞ አትክልትና ጥራጥሬ የተሰኘውን የአመጋገብ ስርዓት ጋር አስተዋወቀኝ። ከዛም አንዳንድ ምግቦችና አመጋገቦች ጤናን ለመጠበቅና ራስን ከበሽታ ለመከላከል እንደሚረዱ ትምህርት ወሰድኩኝ። እንደ ማንኛውም አፍሪካዊ ሁሉ ኬንያውያንም ስጋና ጎድን አፍቃሪዎች ናቸው። የጠቦት፣ የበሬ፣ አልያም የዶሮ ስጋ በከሰል ላይ ተጠብሶ የሚዘጋጀውን ኒያማቾማ የተሰኘው ምግብ በብዙ ምግብ ቤቶች የምግብ ማውጫ ዝርዝር ውስጥ አይጠፋም። ነገር ግን በዚህ በሶል ቬጂቴሪያን ምግብ ቤት ሁኔታው ለየት ያለ ነው። ወይዘሮ ዳንኤላ ላሃም የሶል ቬጀቴሪያን ምግብ ቤት ባለቤት ናቸው። ለመጀመሪያ ጊዜ ከስድስት ዓመት በፊት ነው ከዩናይትድ ስቴትስ ወደዚህ የመጣሁት። ከዛን ጊዜ ጀምሮ ያለውን ሁኔታ ሳየው አሁን ላይ አትክልት ብቻ የሚመገበው ሰው ቁጥር በብዙ ጨምሯል። የወይዘሮ ዳንኤላ ሬስቶራንት መሀል ናይሮቢ ውስጥ የሚገኝ ሲሆን ከአትክልትና ጥራጥሬ ብቻ የተመረቱ ምግቦችን ነው የሚያቀርበው። ወይዘሮ ዳንኤላ በድጋሚ ዩናይትድ ስቴትስ እያለው ተመሳሳይ ምግብ ቤት ነበረኝ። ስለዚህ ኬንያ መጥቼ ያወቅኩትን ለማሳወቅና እንደዚሁም ይሄ ነገር በኬንያ ይሰራ እንደሆነ ለማየት ስል ሬስቶራንቱን የከፈትኩት። ሰዎች የሚያምራቸውን ነገሮች ያመለጣቸው እንዳይመስላቸው፣ ለምሳሌ ከሶያተር የተሰራው ተት አለ። ይህን በሻይ በቡና አሊያም ባዶን መጠቀም ይቻላል። የሥነ ምግብ ባለሙያዎችና ሳይንቲስቶች ከአዝርእት አትክልትና በአጠቃላይ ከእጽዋት የተዘጋጁ ምግቦችን ጤናማ የአመጋገብ ዘዴዎች መሆናቸውን በማስተማር ሰዎች አመጋገባቸውን እንዲያስተካክሉ እያበረታቱ ይገኛሉ። ባለሙያዎች ይህንን የአመጋገብ መንገድ የመረጡ ሰዎች ከብዙ በሽታዎች ራሳቸውን መከላከል ይችላሉ ይላሉ። ይሁንና በአንጻሩ አንዳንዶች ወተትና ስጋን የመሳሰሉ ምግቦችን ጨርሶ መተው ቀላል አይደለም ሲሉ ይከራከራሉ። በኬንያ የሚገኘው የአትክልት ተመጋቢዎች ማህበረሰብ ቪጋን ማለት ሙሉ ለሙሉ ከእንስሳት ተዋጽኦ ነጻ የሆነ አመጋገብ ነው ይላል። ወይዘሮ ራቼል የዚህ ማህበረሰብ መስራች ናቸው። በእንስሳት ላይ ምንም አይነት የጭካኔ ተግባር ስለማንፈጽም መንፈሳችን ደስተኛ ነው። ሌላው ደግሞ የጤና ጥቅሞች አሉት። በእጽዋት ውስጥ ያለው ነገር እንደ እንስሳት ተዋጽኦ ኮሌስትሮል፣ አሊያም እንስሳቱ የሚወጉት ማደለቢያና ጸረ ባክቴሪያ የመሳሰሉ ነገሮች በውስጡ የለውም። ይህም ጤናችንን እንድንጠብቅ ይረዳናል። አንዳንድ ጥናቶች እጽዋቶችን መመገብ ከደም ግፊትና ከኮሌስትሮል ይከላከላል ይላሉ። በተጨማሪም የተባበሩት መንግስታት ድርጅቶች ጥናት የከብቶች እዳሪ አስራ አራት ነጥብ አምስት በመቶ ለሚሆነው የግሪን ሀውስ ሙቀት መጨመር አስተዋጽኦ እንዳለው በመጥቀስ ሰዎች ይበልጥ እጽዋትን መመገብ ላይ ቢያተኩሩ ለምንኖርባት ምድርና ለአየር ንብረት ለውጥ ትልቅ ሚና ያመጣል የሚለውን አመላክቷል። ይሄ ማለት ታዲያ እጽዋትን መመገብ ለጤና ብቻ ሳይሆን ለምድርም ጠቃሚ ነው ማለት ነው። ሰሞኑ በኒውዮርክ ከተማ ብሮንዝ ተብሎ በሚጠራው ስፍራ በርከት ያሉ የጋምቢያ ተወላጆች የሚኖሩበት ህንጻ መቃጠሉን ተከትሎ ወደ ሀያ የሚጠጉ ሰዎች ህይወታቸውን አጥተዋል። ይሄ አሳዛኝ አደጋ ከተከሰተ በኋላ በከተማዋ የሚኖሩ አፍሪካውያን ማህበረሰቦች የተለያዩ ድጋፎችን ለማድረግ ጥረት ጀምረዋል። አፍሪካውያን በአንድነት ስለተሰኘው ማህበረሰብ እንቅስቃሴ ጃክሰን ሙቪጋኒ ያሰናዳውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል። እሁድ እለት ነበረ። በኒውዮርክ ከተማ ብሮንዝ ክፍለ ከተማ የሚገኘው ባለ 19 ፎቅ የመኖሪያ ህንፃ በእሳት የተያያዘው። በህንፃው የማሞቂያ ስርዓት እክል ምክንያት እንደተቀሰቀሰ የተነገረው እሳት የ17 ሰዎችን ህይወት ቀጥፏል። አብዛኞቹ ሟቾች ትውልድ አፍሪካውያን ናቸው። ስፍራው አፍሪካውያን በብዛት የሚኖሩበት ቀጠና ነው። ሮበርት አጊማን የአፍሪካ ማህበረሰቦች አንድነት የተሰኘ ተቋም የኒውዮርክ ኃላፊ ናቸው። ሪ ሚኒ ብሮንክስ ስ ቨሪ በብሮንዝ የሚገኘው የአፍሪካ ማህበረሰብ ጠንካራ ንቁና በአህጉሩ ከሚገኙ በርካታ ሀገራት የተውጣጣ ነው። የጋምቢያ፣ ናይጄሪያ፣ የጋና፣ የሴኔጋል፣ የአይቮሪኮስትና የሌሎች ማህበረሰብ አባላትም በዚህ ይኖራሉ። ይበልጡኑ የሚታወቀው ግን የበርካታ ምዕራብ አፍሪካውያን መኖሪያነቱ ቢሆንም ከሌሎች ሀገራት የመጡ ማህበረሰቦችም መኖሪያ መሆኑን ማጤን አስፈላጊ ነው። በዚህ የሚኖሩ አፍሪካውያንን በብዛት የሚገኙ ናይጄሪያውያንን በመመልከት ስፍራው የአፍሪካውያን ብቻ አድርጎ የመቆጠር ነገር ቢኖርም፣ ሌሎች ሀገራትና ማህበረሰቦችን የሚወክሉ በርካታ ሰዎችም በዚህ ስፍራ ይኖራሉ ነው ያሉት። በአደጋው ህይወታቸውን ካጡት ነዋሪዎች መካከል አብዛኛዎቹ ከምዕራባዊት ሀገር ጋምቢያ የመጡ ናቸው። ሮበርት አጌማን ግዙፉ ትዊን ፓርክ ኖርዝ ዌስት ቀጠና አራት ህንፃ በርካታ ጋምቢያውያን ይኖሩበት እንደነበረ ያስታውሳሉ። ጋምቢያኑ ወዳጅ ዘመዶቻቸውን በማምጣት በስፍራው ይኖሩ እንደነበረ፣ ራሳቸውን ሲችሉ ደግሞ በህንፃ የሚገኙ ሌሎች ክፍሎችን ተከራይተው ኑሯቸውን የሚቀጥሉ መኖራቸውን ጠቅሰው ቀስ በቀስ ህንፃው ጋምቢያውያን የበረከቱበት እንደነበረ ለአሜሪካ ድምፅ ተናግረዋል። ቃጠለው ከሰላሳ በሚልቁት ላይ ለህይወት አስጊ የሆነ ጉዳት ትቷል። በርካቶች ድጋፍ እንዲሹም ተገደዋል። ሮበርት አጊማን ተቋማቸው እያደረገው ስላለው ድጋፍ ይህንን ተናግረዋል። ዊ አዝ አፍሪካን ኮሚኒቲስ እኛ እንደ አፍሪካውያን ማህበረሰብ ተቋም ከሌሎች ጋር አብረን እየሰራ እንገኛለን። ከጋምቢያ ማህበረሰብ ጋር በቀጥታ አልተገናኘንም፣ ነገር ግን በርከት ያሉ ጥረቶችን በማስተባበር ረገድ ድጋፋችንን ለመስጠት ተሰናድተናል። እንዲህ ያለ አሳዛኝ ክስተት በአንድ ተቋም ትከሻ ላይ ብቻ መውደቅ የለበትም። የሁላችንንም ርብርብ ይጠይቃል። በአካባቢው በቀጥታ ስለሚሰሩ የመሪነቱን ሚና እነሱ መውሰድ አለባቸው። እኚህ የሀገራቸው ሰዎች ናቸው። የእነሱን አመራር እንከተላለን። አስፈላጊውን እንክብካቤ እንዲደረግላቸው ድጋፍ እናደርጋለን። ቁሳቁሶችን በማሰባሰብ በትርጉም ሥራዎች ከከተማዋ ከንቲባና አስተዳደር ቃል የተገባ ድጋፍን በማደራጀት እናግዛለን ያሉት ሁለት የተከሰተው አደጋ በኒውዮርክ የአስርተ ዓመታት ታሪክ ውስጥ አሰቃቂው መሆኑ ተነግረዋል። የሁለት ዓመት ህፃን ልጅን ጨምሮ ስምንት ህፃናት ከነ ወላጆቻቸው አልገዋል። ሐዘንን የመግለጽ ሥርዓት፣ ጸሎትና በሕይወት የተረፉትን የመርዳት እንቅስቃሴ በከተማው ቀጥለዋል። ደግሞ ወደ ጤና ዘገባ እንሻገር። በኢትዮጵያ ዕድሜያቸው 14 ዓመት ለሆናቸው ልጃገረዶች የማህፀን በር ካንሰር ወይም ሰርቪካል ካንሰር መከላከያ ክትባት መሰጠት ጀምሯል። የክትባት ሂደቱን በአገር አቀፍ ደረጃ ከትምህርት ሚኒስቴር ጋር በማስተባበር የሚፈጸም እንደሆነም ተገልጿል። ስለ ክትባቱ አሰጣጥና ሂደት ያሰናዳሁት ዘገባ ቀጥሎ ይቀርባል። ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ህይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል የማህፀን በር ካንሰር ወይም ሰርቪካል ካንሰር ይሄ ችግር እያደገ መምጣቱም ከቅርብ ዓመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም አመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሰረት ዘላለም በጤና ሚኒስቴር የህጻናት እናቶችና አፍለ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮውን ዘመቻ አላማና እቅድ እንዲህ ያስረዳሉ። ላለፉት ሶስት አመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች የአስራ አራት አመት ልጃገረዶችን ነው የምንሰጡ በየአመቱ አንድ ነጥብ ሁለት ሚሊዮን የሚቀመጡ ልጃገረዶችን በትምህርት ቤት እና ከትምህርት ቤት ውጭ እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተይዞ የሚከሰቱ የካንሰር ችግር ስናይ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህጸን በር ካንሰር ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ እህቶቻችን በስቃይ ለሞት የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንጻር እነዚህም እንግዲህ መከላከል ቅድሚያ መከላከል በጤና ሚኒስቴርም በፖሊሲያችን በስትራቴጂያችን በመርሄ የምንጠቀምበት ነው። ዶክተር መሰረት ይሄ ክትባት እድሜያቸው አስራ አራት አመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈለገበትን ምክንያት እንዲህ ያስረዳሉ። ለምን አስራ አራት አመት ተመረጠ ካልን መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት የሚጀምሩበት እድሜ ስለሚሆን ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለውም። ግንኙነት ከመጀመራቸው በፊት ማድረግ አለብን ብንል የብሔራዊ ግብረ ኃይል በተለይ የክትባት ግብረ ኃይል ከፍተኛ የሳይንሳዊ ትንተና ተደርጎ ቅኝት ተደርጎ ያለንን መረጃ ትንትነን እንደ ሀገር መመሪያ የተሰጠበት ነው። ማለት ለአንድ ልጅ ሀገረጅ ሁለቴ ይሰጣለን። አንዴ ከሰጠን ዛሬ በስድስቶ ሁለተኛውን እንሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንግዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገው ጊዜ መከፈት መዘጋትም ስለማይችል ያን የተከተል በአመት ባለፈው አመት ሁለተኛ ስረት ና በዚህ አመት የመጀመሪያው ስረት እንዲያደርግ ሁለቱንም የመስረት ስራዎችንም ባለፈው አመት ጀምረናል ማለት ነው። ዶክተር መሰረት ኮቪድ-19 ባለም አቀፍ ደረጃ በሌሎች ሕክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን፣ ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ። ገበያው ላይ ያለው የክትባት መጠንና እጥረት ነበረ። እንደሚታወቀው ብዙዎቹ ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንጻር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት ሳኒታይዘር ማምረት በተለይ የኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ፣ ይሄን ደግሞ ክትባት የሚያመርተው ካምፓኒም እንደዚህ እጥረት ተከስቷል። ምክንያቱም ዓለም አቀፍ እንግዲህ ኮምፒቲሽን አለ። በዚህ ውስጥ እንግዲህ አስራ አራት አመት ላይ ቆመና ዚ የመጀመሪያ የነበረን እቅድ አራት አመት ላይ ጀምረን አስራ ሶስት አስራ ሁለት የሞላቸውን አስር የሞላቸውን ልጆችን እንደዚህ እኩል በጅምላ በአንድ ሊሰጥተን ከዛ ወደ ዘጠኝ አመት የመደበኛ መርሃግብሩ አካል እንዲሆን ነው እንግዲህ እንደ እቅድ ይዘን የሰራ ነው ባለው ሁኔታ ያን ማሳካታቸ በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት ሶስቱ ክልሎች ውስጥ ሂደቱን ማስተጓገሉን ገልጸው፣ ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ። ብሔራዊ ዘመቻ ነው የምናደርገው በየአመቱ በዚህ አመት ግን እንደሚታወቀው ተወልሰው ግልጽ ነው። በተለይ በሰሜኑ ሀገራችን ክፍል ካለው የጸጥታ ችግር አንጻር ትግራይ ክልል ላይ፣ አማራ ክልልና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር በጊዜ ሁን በአስቀመጥነው መርሃ ግብር መሰረት አንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ መቻቸው ሰአት ተማሪዎቹን ትምህርት ቤት በሚንደር ሰዓት የምናከናውን ይሆናል። ከእነዚህ ሶስት ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ። እንግዲህ ከሁለት ጀምረን ጥር ሁለት እስከ ጥር ስድስት ዘን በዚህ ሳምንት ከዘግኖ እስከ ዓርብ እንደሚሰጥበት አካሄድም የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በቅርበት ይሰራለን። ትምህርት ቤት ያሉ ልጃገረዶችና ከትምህርት ቤቶች ያሉት ደግሞ በጤና ተቋማት የሚደርስ ይሆናል። በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርዓተ ምግብ ዳይሬክቶሬት ዳይሬክተር ዶክተር መሰረት ዘላለም ሲያጠቃልሉም የማህጸን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን፣ የእሁድ ምሽት የጋቢና ቤይ መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛው መርሃ ግብራችን እንገናኝ እያለን የምንሰናበታችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ነበርን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቤይ እያላችሁ አድርሱን። ሰላም ጤና ስጥልኝ ደናደሩ